አትብ ገጼ ወኩለንተ በትምህርተ መስቀል በስምአ ወወልድ ወመንፈስ ቅዱስ አህዱ አምላክ በቅድስት ስላሴ እንዘ አአምን ወይት መሐፀን ከሂደከ ሰይጣን በቅድመ ዛቲ እሜ ቅድስ ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለም አለም ናኩተከ እግዚኦ ወንሴ ባሃከ ንባረከከ እግዚኦ ንታምነከ ንገኒ ለከ እግዚኦ ወነትቀነ ለስምከ ቅዱስ ንሰግድለከ ኦዘለከ ይሰግድ ኩሉ ብርክ ወለከ የትቀነ ሁሉ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ጋይስ ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩላ ዘነብስ ወንፅውሃከ በከመ መሃረነ ቅዱስ ወልከ እንዘይብል። አንተ ሙሳ ሶት ጸልዩ ከመዝ በሉ